DJ Fatso, that's a brand name. That's a brand name. I stand behind it. I guarantee it. They know that, even if they don't know me any more than they know the, the the chairman of General Mills. DJ Fatso, my man. God loves me. This is a DJ Fat exclusive. Africa's live with DJ. የተከበራችሁ አድማጮቻችን እንደምናላችሁ፣ ከዚህ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርቡ የጋቢና ቪኦኤ ፕሮግራማችን ተጀምሯል። ማስተናገዳችሁ ዲጄ ፋቱ ነኝ። እንግዲህ ዛሬ እንዳደመጣችሁት በታምራት ደስታ ሙዚቃ ጀምረናል። እንግዲህ ከሁለት ቀን በፊት ታምራት ደስታን ከዚህ አለም በሞት አጥተናዋል። ትላንት የቀብሩ ስነ ስርዓት ተፈጽመዋል። እንግዲህ በዚህ ዙሪያ ነው የሱ ሙዚቃዎች እየሰማን ወዳጆቹን ጓደኞቹን እያነጋገርን ፕሮግራማችንን የምንቀጥለው እንግዲህ ሁለት እንግዶች አሉኝ። በተከታታይ ወደ ኢትዮጵያና እዚሁም ደግሞ ወደ ቨርጂኒያ አካባቢ ስልክ ደውላለሁኝ። አብራችሁ እንድትቆዩ በመጋበዝ ፕሮግራሜን እንግዲህ ጀምሬ አለሁኝ።

የሙያ ጋር ነበር ለረጅም አመታት። ከዛም ደግሞ ሙዚቃውን ሁለተኛ አልበሙን ያሳተመለት ጥበቡ ወርቅዬ ነው። በጥበቡ ወርቅዬ ኢንተርቴንመንት በኩል ጥቤ፣ እንግዲህ በመጀመሪያ ላንተም ለጓደኞችም ለቤተሰቦቹም መጽናናትን እየተመኘው ሰላምታዬን አቀርባለሁኝ። ኦኬ ቴንክ ዩ ቴንክ ዩ አሁን ያለበት ቦታ ያው እንደነገርከኝ እዛው ለቅሶ ቦታ ነው ያለው። እና ብዙ ሊይዝህ አልፈልግም፣ ግን ስለ ታምራትና ስለ አንተ ግንኙነት ማወቅ ፈልጌ ነበር። እና መጀመሪያ እንዴት ተገናኛችሁ? ምን ያው ከታሜ ጋር በእርግጥ በጣም ብዙ ጊዜ ነው በዘጠና ሁለት አካባቢ ዘጠና አንድ ዘጠና አንድ እና ዘጠና ሁለት አካባቢ ነው ሀይልዬ ታደሰ ናይት ክለብ ነው ያው በደንብ የተገናኘ ነው። ወይም ደግሞ በደንብ አብረን ደግሞ ኮረብታማ የሚባል ሆቴልም አብረን ስራ ነበረ። ያው የንጎሙያ ነው በእርግጥ መጀመሪያ ላይ የተገናኘ ነው። ከዛ ለረጅም ጊዜ አብረን እስከ መኖር ድረስ ብዙ ጊዜ አሳልፈናል። ከዛም በኋላ እኔ፣ እርሱ፣ ሀብታሙ ወጋለ ደግሞ በጣም በጣም ሞር የጠበቀ ግንኙነት ነበረን ከታሜ ጋር በተለይ በጣም እስከ አሁኗ ሰዓት ድረስ እስከ እንግዲህ ህይወቱ እስከሚያልፍበት ጥቂት ቀናቶች ድረስ ያው በስልክም እንገናኛለን። አንዳንድ ጉዳዮችም ያገናኙን ነገሮችም ስለነበሩ እስከ ቅርብ ጊዜ ድረስ ያው ጓደኛዬ ነው እና የተገናኘ ነው። በዚህ መልኩ ነው ያው በሙያ ነው የተገናኘ ነው። ታሜን እንዴት ትገልጸዋለህ? ታሜ አሁን እንዴት አድርገህ ነው የምትገልጸው? ምን አይነት ሰው ነው ታምራት ደስታ ማለት? ታሜ እንግዲህ ያው ሰው ካለፈ በኋላ ስለ ሰው በሚገለጠው በተለመደው አነጋገር ሳይሆን ሪል በሆነው ወይም ደግሞ ለሰው ልብ ለማባባት በመጠቀም ላይ የተመሰረተ ቃል ሳይሆን በጣም የዋህ ልጅ እንደሆነና በጣም ጸብና ይሄ ግጭት ነገር የማይወድ ልጅ እንደገና እግዚአብሔርንም ከልጅነቱ ጀምሮ ያው በተረዳበት መንገድ መጀመሪያ ላይ የሚፈራ ሰው እንደነበረ ነው። ከዛም ውጭ ደግሞ በጣም ያው ጨዋታ አዋቂ ነው፣ መሳቅ ነው። ብዙ ብዙ አሉ። የቱን ነው የምነግር? በጣም ብዙ ነገር ነው ያለው። የታሜ ነገር እንግዲህ ያው ጌታ ፈቃድ ሆኗል። እንግዲህ የምታስታውሰው ነገር ከታምራት ነገር የማትረሳው ነገር የሆነ ወይ ሼር የምታረገን ነገር ካለ ከታሜ? እንግዲህ በጣም ብዙ ነገሮች አሉ። አብሶ አሁን በዚህ በመጨረሻው ሰዓት ላይም ያው በጣም ብዙ ሚስጥሮችን የምንመካከር የነበረ ጓደኛዬ ነው እና እንግዲህ እግዚአብሔር ፈቃድ ሆኖ ያው የሚያስባቸው ብዙ ነገሮች ነበሩ የተመካከር ናቸው ትንቅ ነገሮች እንግዲህ ወደፊት ደግሞ ሰፋ ባለ መልኩ መልስ የሚሰጡበት ይሆናል። ግን አሁን ላይ ለመናገር ታሜ ብዙ ሀሳቦች የነበሩት ያው ስፔሻሊ ፈጽሞ ለእግዚአብሔር ለመኖር በጣም የሚፈልግ ልጅ የነበረ ነው። ያው ብዙ ነገር ተነጋግረናል። ደግሞም ሊሞት ባለበትም ሰዓታት ላይ ብዙ የንስሐ ጊዜዎችንም አግኝቷል እና እንግዲህ ይሄንነው ልነግርህ የምችለው ፓርቲ፣ ሌላውም በደንብ በሰፊ ሌላ ጊዜ የምናወራበት ይሆናል። እሺ እንግዲህ አልያዝህ፣ ያለህበትን ቦታ አይመችም። ተመልሰ ደግሞ በደንብ እንደምናወራ ተስፋ አደርጋለሁኝ። ስለነበረን ጊዜ አመሰግናለሁ። እንግዲህ ለሁላችሁም ለቤተሰቦችም፣ ለእናንተም፣ ለወዳጆች፣ ለጓደኞቹ በሙሉ መጽናናት እንመኛለን። ከዚህ ከጋቢና ቪዮይ በጣም ነው ማመስ አሜን። ፋት ተባረክልኝ። አድማጮቼ አሁን ደግሞ በመስመር ላይ ብርሃኑ ተዘራ ወይም ላፎንቴን ብሬ፣ ላፎንቴን አለ መስመር ላይ ብሬ። በመጀመሪያ ያው ለአንተም ለጓደኞቹም ለቤተሰቦቹም መጽናናትን እንመኛለን ከዚህ ከጋቢና ቪኦኤ። ትላንትና ተሰብሰባችሁ ነበረ እዚህ ዲኤምቪ አካባቢ የምትገኙ የታምራት ወዳጆች፣ ጓደኞች እንዲሁም የሙያ አጋሮች። እስቲ ስለነበረው ድባብ ንገረኝ። በመጀመሪያ ነገር ታምራት በጣም በጣም በእውነቱ ከልብ ከልብ ያሳዝናል። ምክንያቱም ያ ሁላችንም ወደ ሞት እንሄዳለን፣ ግን አሟሟቱ በእንዲህ አይነት ሁኔታ መሆኑ በቀስፈት ሁሉንም ሰው ከዳር እስከ ዳር አሳዝኗል። እውነቴን ነው የምልህ በጣም በጣም እንኳን የምታውቀው ሰው ቀርቶ እንደው የምትቀርበው አይደለም የማታውቀውም ሰው ማንኛውም ሰው እንዲህ አይነት ሁኔታ ቅስበታዊ ሲሞት ከልብ ያሳዝናል እና የታምራት በጣም በጣም ከልብ ከልብ ሁላችንንም አስደንግጦናል፣ አሳዝኖናል። ያንን እንግዲህ ሀዘኑን በሰማን ጊዜ ሁላችንም ስለተደናገጥን ለሱ ቀረቤታ ያለን አርቲስቶች እኔ፣ መስፍን በቀለ፣ አብዮት ካሳነሽ፣ ሰለሞን ዲጄ ፋትሱ አቢ የምትባል ጓደኛ አለች፣ ሮዳ አንድ ላይ በመሆን እንግዲህ በዚሁ በዲኤምቪ አካባቢ ለሚገኙ የሙያ አድናቂዎቹ ሙያተኞች፣ ለጠቅላላ ዲኤምቪ አካባቢ ለሚገኙ ነዋሪዎች ቅርብ የሆነውን ቦታ በቨርጂኒያ ሻማ በማብራት የእሱን ፎቶ አድርገን አስበነው ዋልን። በጸሎቱም ላይ መምህር ዘበነ ከሌሎችም መምህሮች ጋር አብሮ ሆኖ ጸሎቱን uh አደረገ ከአንጋፋው ከአርቲስት ማህሙድ ጀምሮ ሁሉም አርቲስቶች በአካባቢው የሚገኙ የእሱ ወዳጆች፣ የንግድ ቤት ባለቤቶች፣ ሙያተኞች ሁሉም በተገኙበት፣ የሙዚቀኞች ሁሉም በተገኙበት በጣም ሁሉም ሰው ከዳር እስከ ዳር እያለቀሰ ምሽቱን በዛ በጸሎት እሱን አስበን ውለናል። ይሄ ነበረ ፕሮግራሙ፣ ይህን ይመስል ነበር። ታሜን እንዴት ትገልጸዋለህ? ብሬ ስለ እውነት ስለ እውነት ነው ምነግርህ በጣም ጥሩ ጸባይ ያለው ልጅ እኔ እስከማውቀው ድረስ መጥፎ ቃላት እንኳን ማይልክ በእርጋታ የሚናገር በጣም ጥሩ ሰው ነው። ስለ እውነት በጣም በጣም ነው። እኔ ከልቤን ያዘኩት ያዘብኩት የብሬን ነው መዋራ በጣም ያሳዝናል። አሟሟቱ ደግሞ ይሄ አይገባውም ነበረ። ቢያንስ ቢያንስ አንድ አንድ ሁላችንንም የቆጨን ታሞ እንኳን ጠይቀ ነው እንዴት ነው ተብሎ ቢሞት ኖሮ አያሳዝነንም ነበረ። ምክንያቱም ሁላችንም ወደ ሞት ነው የምንሄደው። ግን ታሜ በእንዲህ አይነት በድንገት መሞቱ ለሱ ባደረገው ነገር ለሰዎች በሚያደርገው ጥሩ ነገር ከውስጡ እንኳን ጮክ ብሎ መነጋገር የማይችል እንዴት አይነት ጨዋ ሰው መሰለ። ስለ እውነት ነው ምነግር ከልቤ እውነት ነው ምልና ለዚህ ሰው እንዲህ አይነት ነገር አይገባውም ነበር። ግን ሁሉም የኢትዮጵያ ሕዝብ ከዳር እስከ ዳር አዝኗል። አሁን ግን ምንድን ነው ያደረግነው? ኮሚቴ ወደ ሀያ ኮሚቴ በቀደም ትናንትም የተወሰነ ነገር ተዋርዶ ነበር። ወደ ሀያ የኮሚቴ አባሎች መርጠን ለልጆቹ ምክንያቱም ልጆች አምስት ልጆች አሉት። ሁለቱ ልጆች ጣሊያን ነው የሚኖሩት፣ በእርግጥ ሶስቱ ልጆች አብረውት ነው ያሉት። እሱ ደግሞ ሁልጊዜ ስለ ልጆቹ ይናገር ነበር፣ ስለ ልጆቹ ያስብ ነበረ። እሱ ከሄደ በኋላ እንግዲህ አሁን አየህ እኛው ጓደኞቹ እኛ ወንድሞቹ ማድረግ ያለብን የእሱ ልጆች ላይ ነው ትኩረት አድርገን እዚህ አካባቢ ያለውን ህብረተሰብ በአጠቃላይ እዚህ አካባቢ ነዋሪ የሆነውን ጠቅላላ የእሱ ወዳጅንም የሆነውን አስተባብረን እንግዲህ ወደፊት የሆነ አሪፍ ነገር አድርገን ለቤተሰቡ እኛ በራሳችን በራሳችን እንዲህ ተነሳስተን ይህን ነገር ለልጆቹ ለመስጠት የሆነ ነገር አስበናል። እሱ አልፏል። እኛ ግን ልጆቹን በዚሁ አያይዤ በዚሁ አያይዤ የምነግርህም እንደ ሜይ ቢ ያልሰማህም ይሆናልና አሁን ስለ ታምራት በምሰራው በዚህ ፕሮግራም ላይ ስደውል ሌላ እንደዚሁ አሳዛኝ ጉዳይ ሰምቻለሁኝ አብሮት በጣም ብዙ ጊዜ በግጥምና በዜማ ከታሜ ጋር ሲሰራ የነበረው ብስራት ጋርደው ደግሞ በስትሮክ ተመትቶ ታሞ ነው ያለው የሚባል ወሬ ሰማሁኝ። በስመ አሞል መንፈስ ቅዱስ ይህንንም አልሰማሁ ገና መስማት እኔም አሁን ዛሬ ነው የሰማሁትና ምን መደረግ አለበት ይችላል? አርቲስቱ እንግዲህ እንደዚህ መተባበር አለበት፣ ገባህ መተጋገዝ አለበት። አንተ እንግዲህ ብዙ እንትኖች ላይ ስትሳተፍ አይሃለው። ና እንግዲህ የምትለውን በልና፣ የመጨረሻ መልእክትህን ልስማ እና በዚህ ዙሪያ መተባበር አለበት በሚለው ዙሪያ ላይ እንግዲህ ምንድን ነው እንግዲህ ምንድን ነው መሰለ በትክክለኛው ነገር ብትወስደው አሁን የብስራትን ካንተ መስማቴ ነው ደግሞ ሌላ አይነት መርዶ ነው። ከባድ ነው። ብስራት እንግዲህ በሕይወት ስላለ አሁን እሱንም ለማዳን ርብርቦች ማድረግ አለብን። ስለዚህ ሁለቱም ነገር የሚፈጠን ስለሆነ ብስራትም ደግሞ በሕይወት ስላለ አሁን እንዳልከው አሞት ነው። እኔም ራሴ አሁን መስማቴ ነው። በጣም ያስደነግጣል። መደወሌ አይቀርም። ስትሮኩ ምን ያህል እንደሆነ እንደጎድቶታል ወይስ ምን ደረጃ ደርሷል የሚለውን ነገር አላውቅም። እና እሱን አረጋግጬ እሱንም ከቤተሰቡ ጋር ተገናኝተን የሚያስፈልገውን ነገር ለሁለቱም እኛ በሙያችን እዚህ አካባቢ ያለውን ሰው አስተባብረን እናደርጋለን። በተለይ አሁን ብስራትን እንዳልከው ደግሞ በህይወት ስላለ እሱን ለማዳን የግድ መረባረብ አለብን። በእውነት በጣም ያሳዝናል። እግዚአብሔር ደግሞ እንግዲህ ሁላችንም ኢትዮጵያንም ሀገራችንን ይጠብቅልን። እግዚአብሔር ለሞቱት ነፍስ ይባር። እናንተም እንደዚህ ሁልጊዜ ጠገባችን ያው የሚዲያ ሰዎች ሁሉንም ነገር ለማብሰር ለህዝቡም ዜና በማቅረብ እና የሚረዱትንም እንዲረዱ የሞተውንም ደግሞ እንደዚሁ አስደንጋጭ ዜናውን ያው ዜናውን በመናገር በሁሉም ነገር ስለምትተባበሩ እግዚአብሔር ይስጥልን። እናመሰግናለን። በቃ ይኸው ነው የምለው እግዚአብሔር እንግዲህ ሌላ የምለው የለኝም። አመሰግናለሁ።

እንግዲህ አድማጮቻችን ያው በታምራት ደስታ የተሰማንን ሀዘን ከጓደኞቹም ከጥበብ ወርቅ ይህም ከብርሃኑ ተዘራ ማድምጠናል። እስቲ አስተያየቶች ካላችሁ ደግሞ ቪኦ የአማሪክ ፌስቡክ ፔጅ ላይ ገብታችሁ ጻፉልን፣ ወደ አየር እናበቀዋለን። እንግዲህ የእሱ ሙዚቃ እንስማ። ደግሞ ሰው ያግደን ዘመድ አዝማድ ḫማ ቴሱደ႘ነዳ 빠� unjust� ¡Gracias! አድማጮች ይህ እንግዲህ ያደመጣችሁትና እኛ ነው ማየት የተሰኘው ሙዚቃ በጣም ከታምራት ሙዚቃዎች ደግሞ ሀኪሜ ነሻል አንለያይም አለ እኔ ደግሞ በጣም ወደዋል አልሄድም ወደ መጨረሻ ጋብዛቸዋለሁ ከእነሱ መካከል ነበር ያስደመጥኳችሁ። ፕሮግራማችን ይቀጥላል። ጋቢና ቪኦኤ ነው የምታደምጡት። ማስተናግዳችሁ ዲጄ ፋቱ ነኝ። እንግዲህ ታምራ ደስታ በብዙ ስራዎች ተሰማርቶ በሙዚቃው ስራ ላይ ከማዜም ባሻገር የተለያዩ ግጥምና ዜማዎችን ለበርካታ አርቲስቶች ይሰጣል። ለታደለ ገመቹ የተሰጠው ሙዚቃ አለ በዜማ እሱን ላስደምጣችሁና ደግሞ ተመልሰን እንመጣለን። አብራችሁ እንድትቆዩ በመጋበዝ ማስተናግዳችሁ ዲጄ ፋቱ ነኝ። እንግዲህ ለታምራት ደስታ ጓደኞች፣ ዘመድ፣ የሙያ አጋሮች ሁሉ መልካም ያዘን እንድትጽናሉ ከዚህ ከጋቢና ቪዮኤ እናስተላልፋለን። የተከበራቸው አድማጮቻችን ተመልሼ መጥቻለሁ። እንግዲህ መስመር ላይ መስፍን በቀለ አለ። መስፍን ደውዬልህ ነበር ቅድም እየሞከርኩ ነበርና፣ መስፍን አለ መስመር ላይ አለ? እንግዲህ ያው ደጋግሜ ደውዬልህ ነበር፣ አሁን አገኘሁ። ያው እንግዲህ የደወልኩበትም ምክንያት ያው ይገባሃል እንግዲህ፣ ለአንተም ለጓደኞቹ መጽናናት እየተመኘን እስቲ ስለ ታምራትና ስለ አንተ ንገርኝ። እንዴት ነው ጓደኝነታችሁ? እንዴት ተገናኛችሁ? እንግዲህ ያው ታሜ በመጀመሪያ በደረሰበት ድንገተኛ ፈተሞት ሁላችንም አዝነናል። በጣም የኢትዮጵያም ሕዝብ በጣም ነው ያዘን ነው። እዚህም ያለው አርቲስቱ በተለይ እዚህ ሆነ አሜሪካ ሆነ በጣም ይከብዳል። ምክንያቱም እዛ ስትቀብር ከሰው ጋር እንኳን ሆነ ይወጣል ላል አልቅሰንጮም እና በጣም ማዝነናል። እኔና የታምራት ትውውቅ እንግዲህ እሱ ያው በጣም ፖፕላር በነበረበት ሰዓት አኪሜኔሽን ያን ነው ማየት ሁለቱን ነጠላዎች ዜማዎች ለቆ በጣም ፖፕላር ነበረ እና በዛ ጊዜ በረንብ ተቀራረብ እና እኔ በጣም ወደው ነበረ። የእሱን ያዘፋፈን ስልት ከምወዳቸው አርቲስቶች አንዱ ነው እና ደግሞ ስትጠጋው በባህሪም ተታምራ ደስታ እውነት ሰው ስለሞተ ሳይሆን ማንም ሰው የሚያወራው ነው። እጅግ በጣም መልካም ሰው ነው እና ሁሉንም ትንቅ ትልቅ ትንሽ አይልም ትሪት ሲያደርግ እና ብዙ የእድሜ ልዩነት በመካከላችን ብዙ አይኖርም አየለም፣ ግን የሙዚቃው ኢንዱስትሪ ሲመጣ እሱ ቀድሞ ሆኖ የመጣው በጣም የመጣበትም ሁኔታ በጣም ከባድ ነው። ዳር እስከ ዳር ነው። ከኢትዮጵያ እስከ ስለሱ ጊዜ ልጠይቀህ ነበር። በተለይ ኢትዮጵያኖች ዘንድ ይደመጥ ነበርና እኛ ያኔ ክለብ ነበር የምንሰራው። እንዲህ ኮረብታማም ሲሰራ አውቀው ነበር፣ ከጥበብ ወርቅዬ ጋር ፋልከን እንኳን አልሄድም ነበርና ከዛ ጀምሮ ነው እንግዲህ የማውቀው ታምራት ነው። በተለይ ሁለተኛ አልበቡን ባወጣበት ጊዜ በጣም ከፍተኛ ተደማጭነት ያገኘ አልበም ነበር የወጣውና በዛን ጊዜ የነበረውን እስቲ ነገር መልስ እናስታውሰን። እንግዲህ በጣም እንደ እድል ሆኖ አሁን ለምሳሌ ሰባዎቹ፣ የስልሳዎቹ፣ የሰማንያዎቹ፣ የዘጠናዎቹ እየተባለ እንደ በየዓመተ ምሕረቱ እንደ የሙዚቃ ስኬት ይለካል። በየህዝቡ ውስጥም ህዝቡ ምን ያህል ለሙዚቃ ጆሮ ይሰጥበት የነበረበት ዘመን ይለካል እና የአስራ ዘጠኝ ዘጠናዎቹ በጣም ከባድ ነው። በተለይ በእኛ ዘመን በእኛ እድሜ ማለት ነው እና እነ ቴዲ አፍሮ የወጡበት ሰዓት ነው እነ ላፎንቴን ኖች በረን ፖፕላር የሆኑበት ነው። እነ ጎሳይ ና ሊክስ እነ ማዲንጎም፣ እነ ጥበብ ወርቅዬ ታምራት እነዚህ እነዚህ በጣም ፖፕላር የሆኑበት ጊዜ ነው እና ብዙ ዘፋኞችም አሉ። ኔርዳውተ ነው እና በዛ ዘመን ላይ የሙዚቃ ዘመን ነው ማለት ይቻላል እና በጣም ፖፕላር ነው እና እኔም እንግዲህ ከነሱ በኋላ የሚጣው ልጅ ነኝ በአስራ ዘጠኝ ዘጠና ስድስት ይመስለኛል የታምራት ደስታ አንለያይም አልበም የወጣው ዳር እስከ ዳር። እኛ በዛ ሰዓት እየዞርን በየባዛሩ በየክፍለ ሀገሩ እንሰራ ነበረና በዛ ሰዓት ላይ እሱን ስራዎች ሁሉ ሚቴት እናደርጋለን። ተቀባይነቱ በጣም ከባድ ነው። ሌሎች ልጆችም ስ የእሱን ድምፅ አስመስለው ከኛ ጋር ይሰሩ የነበሩ ልጆች እነ ስንታየው የሚባሉ ዛሬ በህይወት የሉም እነሱ እሳቸውን በአጸደ ገነት እግዚአብሔር ያኖርልን። እነሱ እነሱም በጣም ፖፕላር ነበሩ በሱ ስራዎች ሲሰሩ እና ብዙ ትዝታዎች ነው ያለ እኔ በተለይ ከመኪናዬም ደጋግሜ ሲዱ ስክራች እንኳን ሲሆን አላወጣውም። መኪናም ባልነበረኝ ጊዜ ካሴቱን በጣም በተደጋጋሚ ለሰዎች እንኳን ምጋብዘው እሱ ነው እና ማንም ሰው ነው የሚያውቀው። ብዙ ሰው ነው ለእኔ የሚደወለልኝ ተምራትን በፐርሰናል ባህሪው ብቻም አይደለም፣ በሰራውም አድናቂው ነኝ፣ አክባሪው ነኝ። የነበረው ሁኔታ እሱ የፖፕላርነት ዘመኑ በጣም ከባድ ነው። አንተም ታቅባለህ፣ ኤግዚቢሽን ማዕከልም የነበረው ሁኔታ በዛ ሰዓት ኤግዚቢሽን ማዕከል ነበር እንደ ትልቅ ነገር የሚቆጠረው እና እዛ ላይ እንግዲህ ታዳሚ ሁሉ ሆነን ተጋፍተን ትኬት ሁሉ ቆርጠን ገብተናል። ያን ያህል ድረስ ነው እና በፐርሰናልም ባህሉም ከባድ ነው። በቃ ታምራት በጣም ጥልቅ ሰው ነው። በጣም በጣም ነው የሚያሳዝነው የተፈጠረው ነገር እና እንግዲህ፣ በመጨረሻ ማስተላለፍ የምትፈልገው ነገር ካለ እንደ ሙያ አጋሩ አስተላልፍና ያው ጊዜያችን የሚያለቀ ስለሆነ አንድ ሙዚቃ ጋር ዘ ያው ፋቱ እንግዲህ፣ እግዚአብሔር በቃ መንግስተ ሰማያት እንዲያወርስልን እንለምናለን። በጣም ብዙ ባህሪያት አሉት። የበጣም የቤተክርስቲያን ሰው ነው። ሁለት ሳምንት በፊት እዚህ እንዲመጣ እያወራ ነው ነበር። አልበሜን ቆንጆ አልበሜ የሰራው ነው እና በጋዝካ ምናም ጨርሼ እሱም ብመጣ እያለ እያወራን ነበር። በጣም በተደጋጋሚ የዛሬ አራት ወርም አካባቢ እስራኤል ተገናኝተን እሱም ለስራ በመጣበት እኔም ለስራ በሄድኩበት በጣም ብዙ ነገር ነው ያሳልፍ ነው ብዙ ነገር እያወራ ነው። ከዛ በፊትም እንደዋወል እንገናኝ ነበረ እና በጣም እንግዲህ ለሁሉም የኢትዮጵያ ህዝብ ሁሉ የያዘን ለደረሰበት ሰው በሙሉ መጥናናት እንመኛለሁ። ለልጆቹ ደግሞ እንግዲህ አርቲስት እውነት ነው አርቲስት ገንዘብ ቢኖረውም ከህዝብ ጋር ነው ገንዘብ አርቲስት ህዝቡ ነው ገንዘብ የሚለው የምር ነው። ግንባር ቀደም ሆኖ ሁሉም ሰው በሚያስፈልገው ነገር በሙሉ እጁ ይዘረጋል እና መጨረሻ ላይ እንኳን እንዲህ በድንገት ሞታ ህይወት አልፎ አይደለም። ቢኖረህም ራሱ እንትን የምትልበት አይደለም፣ ሰርቫይቭ የምታደርግበት አይደለም። ስለዚህ ልጆቹም እንግዲህ ትምህርት ዩኒቨርሲቲ የሚማሩ አሉ፣ ያልደረሱ ልጆች አሉ እና እነሱ ላይ እንግዲህ ታምራት ደስታ ለኢትዮጵያ ህዝብ ዘመን ተሻጋሪ ስራዎችን አበርክቶልን አልፏል። ልጆቹን ደግሞ እሱ ኩሩ ሰው ነው፣ አውቃለሁ። በጣም እንደዚህ ሰው ማየት የማይፈልግ ልጅ ነው። መሸነፍ የማይፈልግ ነው። ማንም ያውቃል ይሄን። ግን እኛ ደግሞ እነሱ ላይ መስራት አለብን። ማድረግ ያለብን የኢትዮጵያ ምስ እንደ ማንኛውም ተምራት አልሞተም። ልጆች አሉት። ብዙ ልጆች አሉት። እነሱ ላይ ማድረግ የሚገባንን እናደርጋለን። እኛም ትናንት እዚህ ፕሮግራም አድርገን ነበረ በሰሜን አሜሪካ አዎ፣ ሁሉም ሰው ተገኝቷል። ሁሉም ሰው አልቅሷል። ሁሉም አርቲስት ነበረ የሚችለውን ነገር በሙሉ አድርጓል። ኮሚቴ ማዋቅረናል። ብዙ ነገር ነው የምናደርገው ብለን እናስባለን። ቀጣይነትም ያለው ልጆቹ ላይ በሆነ ደረጃ እስኪደርሱ ድረስ በጣም በጣም ጥሩ። ሰዓት እየሄደብን ስለሆነ ነው። በጣም ነው የማመሰግነው። እንግዲህ ተመልሰን ደግሞ በሌላ ጊዜ እንጫወታለን። እናመሰግናለን መስፍኔ። እሺ፣ እሺ። እንግዲህ የተከበራችሁ አድማጮቻችን መስፍን በቀለን ነበር ያደመጣችሁት በቀጥታ ስቲ ስቱዲዮ ደውለለት ነበረ። እንግዲህ ለቤተሰቦቹ ለወዳጅ ጓደኞቹ ለሙያ ጋሮቹ በሙሉ መጽናናትን እንመኛለን ከዚህ ከጋቢና ቪኦኤ ዲጄ ፋቱ ነኝ ስላደመጣችሁኝ እንደውም እንግዶቻችን ደግሞ ስለሰጣችሁኝ አስተያየት በጣም አድርጌ ነው የማመሰግነው እንግዲህ መልካም ቅዳሜና እሁድ እንዲሆንላችሁ በመመኘት እንግዲህ እኔ በጣም ከታምራት ደስታ ሙዚቃዎች በጣም ወደው ሙዚቃ ይሄ ነው እሱን ጋብዣችሁ ሰናበታለሁ መልካም ጊዜ በያላችሁበት ሰላም ሁኑ

I'm to up hidden, i राडियो सगले अमेरिका